ላለፉት አስርተ ዓመታት ልዩ ወረዳ የነበረው በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ የሚገኘው ኮንሶ ወደ ሰጌን አካባቢ ሕዝቦች ዞን እንዲጠቃለል መደረጉ ያስከተለው ቅሬታ አሁንም መፍትሄ አላገኘም። የህብረተሰቡ ጥያቄ ኮንሶ ራሱን የቻለ ዞን እንዲሆን ቢሆንም ጥያቄው መልስ አለማግኘቱን ጉዳዩን እንዲከታተል የተሰየመው ኮሚቴ ተናግረዋል። በአሁኑ ሰዓት የክልሉ መንግስት ጥያቄውን ለማፈን ላለፉት አራት ወራት የመንግስት ሰራተኞች በሙሉ ደሞዝ እንዳልተከፈላቸው፣ የጤና ጣቢያዎችና ኬላዎችም እንደተዘጉ እንዲሁ በሴፍቲ ኔት የሚከፈለው የአንድ ዓመት ክፍያ እንዳልተፈጸመ የኮሚቴው አባል የሆኑት አቶ ገመቹ ገንፌ ለዶቼ ቬሌ ተናግረዋል። ክልሉ ይህን ያደረገበት ምክንያት ሲያብራሩ ሰራተኛው ወይም ደግሞ አጠቃላይ ህዝቡ እርስ በርስ ይጋጫል የሚል ግምት ወስዶ ነው ይህን ያደረገው። ከዛ የተነሳ በአሁኑ ጊዜ ያው ሰራተኛ የሚያስተዳድራቸው ቤተሰቦች በሙሉ ያው ችግር ላይ ናቸው። እንደዛም ሆኖ ግን ይሄ የኮንሶን አቋም የሚያጠናክር እንጂ የኮንሶን ህዝብ አቋም የሚለውጥ ነገር እንዳይደለ ክልሉ እስካሁን ድረስ መሬት ላይ ካለው ነገር ሊረዳ አልቻለም። ምክንያቱም አመቱን ሙሉ እዚህ ኮንሶስ ኖረ ያለው በህዝቡ መካከል ያለውን እውነት መቀበል አልፈለገም። ከዛ ጋር ተያይዞ ኦረዲ ጤና ተቋማትም ተዘግተዋል ሙሉ በሙሉ ማለት ይቻላል። እንግዲህ በጣም የሚያሰጋው የጤና ተቋማት መዘጋቱ ነው ከህይወት ጋር የተያዘ ስለሆነ፣ ከዚህ የተነሳ በአሁኑ ጊዜ ብዙ እናቶች እና ብዙ ህጻናት እየሞቱ ነው ያሉት። የጤና ተቋሞቹ ለምን ተዘጉ ለሚለው ጥያቄ እንግዲህ ጤና ጣቢያዎች ሕክምና በሚሰጡበት ጊዜ ኦረዲ ደረሰኝ እየተቆረጠ ነው ክፍያ የሚከፍሉት። ነገር ግን ፋይናንስ ቢሮ ሙሉ በሙሉ ተዘግቷል። ስለዚህ ደረሰኝ ከሌለ፣ ያለ ደረሰኝ ደግሞ ገንዘብ መሰብሰብ ወንጀል ነው የሚል ህግ አለ። ከዚያ ተነሳ ሰራተኛው ኦረዲ መስራት አልቻለ ያለው አማራጭ መዝጋት። ሁለተኛ ደግሞ መድኃኒት የሚገዛ በቦርዱ እየተወሰነ ነው ኦረዲ ቦርዱ አሁንም ስራም እንዳይሰራ ኦረዲ እነሱ በትነዋል። ከዚያ ተነሳ መድኃኒትን መግዛት አልቻለም። መድኃኒትን የለም ማለት ነው። እንደ አቶ ገመቹ የአውሮፓ ህብረት ለሴፍቲ ኔት መርሃ ስራ ግብር የለገሰው እርዳታም ለተቸገሩ የህብረተሰቡ ክፍሎች አልደረሰም። ሰፍትነት የሚባል አለ። አውሮፓ ህብረት ለድሃ ተብሎ ለአርሶ አደሮች የሚሰጥ ገንዘብ አለ እና እሱ ገንዘብ ኦሮመቱ የአመቱን በሙሉ ከልክሏል። ወደ ስልሳ ስምንት ሚሊዮን የሚሆን ብር ከልካዩ የክልል መንግስት። የክልል መንግስት ይህን የከለከለበት ምክንያት ህዝቡ ጥያቄውን እንዲቀለብስ እንዲተው በመፈለግ ነው። ለዚህ መልስ እንዲሰጡን የክልሉን የኮሚኒኬሽን ጉዳዮች ኃላፊ አቶ ቃድረላ አህመድን ጠይቀን ነበር። አይ በነገራችን ላይ አሁን ከኛ ጋር ምንም የሚያገናኘውም ነገር የለም። ይሄንን መረጃ ልታገኘ የምትችለው ከዞኑ ጤና መምሪያ ኦር ከዞኑ አስተዳደር ነው። ስለዚህ እነሱን ብጠይቅ ነው የተሻለ የሚሆነው ብዬ ማሰብ እርሶ ጋር የደወልኩት የኮሚቴው አባል የክልሉ እርምጃ ነው ደሞዝ የከለከሉት ጤና ኬላዎቹም እንዲዘጉ የተደረገው የሚሉት እንድምታ አለው እና ለዛ ነው ወደ እርሶ የደወልኩት እርሶን ይመለከታል ብዬ። የተለያየ ኢንትረስት ያላቸው አካል እናንተ ጋር ሊደውል ይችላል። የደቡብ ክልል የኮሚኒኬሽን ኃላፊ ስለሆኑ የክልሉ ውስጥ የሚካሄዱት ጉዳይ ያውቃሉ በምል ነው አመሰግናለሁ ወንድሜ ስለዚህ የደቡብ ክልል የኮሚኒኬሽን ክፍል አይመለከተውም የመንግስት ሚዲያውም የኮንሶ ህዝብ ጥያቄን የጥቂት ግለሰቦች ጥያቄ አድርጎ አሳንሶ በማቅረብ ህዝቡ ላይ ዘምተዋል ይላሉ ስለዚህ ይላሉ አቶ ገመቹ የዞን መዋቅር ጥያቄ የማይመለስ ከሆነ ህዝቡ ቀድሞውኑ ክልሉ አሁን ህዝቡን ማስተዳደር እንደማይፈልግ ከህዝቡ ጋር መኖር እንደማይፈልግ እያረጋገጠልን ስለሆነ ኦልሬዲ በሪፈረንደም እንለያያለን ያለን የሚል አቋም ነው የኮንሶ ህዝብ ያለው። ወይ ለብቻችን እንኖራለን ወይ ደግሞ ከምንፈልገው ክልል ጋር እንሆናለን የሚል አቋም ነው የኮንሶ ህዝብ ከዚህ ጥያቄ ጋር ተያይዞ ያለው እና ያለው በፌደራል እጅ ነው። እንግዲህ የፌደራል መንግስት ጥያቄውን ይመልሳል የሚል እምነት ነው ያለው። ይህን ጉዳይ እንዴት ትመለከቱታላችሁ ብለን የፌስቡክ ተከታታዮቻችን ስንጠይቅ፣ አንዳንዶቹ መንግስትና ህዝብን በተሳሳተ መረጃ አታጣሉ ሲሉ፣ ሌሎች ደግሞ የህዝቡ ጥያቄ መቼ ተመልሶ ያውቃል? መንግስት ህዝብ ነው ህዝብ ደግሞ መንግስት ነው የሚባለውና የሚሆነው ጨርሶ አይገናኝም። አሁን ያለንበት ቀውስ ውስጥ ያስገባንም ይሄ ነው ብለዋል።